የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ታህሳስ 11 2011 ዓ ም ምሽት የተሰናዱ ዝግጅቶችን ይዤ አብሬያችሁ ቆያለው። ቀዳሚው ዝግጅታችን በአምቦ ዩኒቨርሲቲ ግጭት ውስጥ የነበሩ ተማሪዎች ለእርቅ የተሰለፉበትን ዘገባ ያሰናዳ ነው። በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት፣ ኢትዮጵያውያን ፍቅር እንጠነግርበት ነው መሆን ያለበት የአምቦ ዩኒቨርሲቲ ፕሬዚዳንት ዶ ዶክተር ታደሰ ቀኔ ናቸው። በሙሉ ዝግጅት እንመለስበታለን። የምህረት አዋጁ ሊጠናቀቅ ጥቂት ቀናት ቀርተውታል ተብሏል። ማብራሪያ የያዘ ቃለ ምልልስም አለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር አጠር ያሉ ዓለም አቀፍ ዜናዎቻችንን ልናስደምጣችሁ ተመልሼ መጥቻለሁኝ። በኮንጎ ዲሞክራሲያዊ ሪፐብሊክ በመጪው ሰኞ እንዲካሄድ ታቅዶ የነበረው ምርጫ እንደሚተላለፍ ለፕሬዚዳንትነት የሚወዳደሩት ተወዳዳሪዎች ገልጸዋል። ተወዳዳሪዎቹ ትላንት በተሰበሰቡበት ወቅት የምርጫ ኮሚሽን ምርጫውን በታቀደው ዕለት ለማካሄድ አልተዘጋጀም ሲሉ የኮንጎ ከፍተኛ የምርጫ ባለ ስልጣን ተናግረዋል። የምርጫው ጊዜ የሚተላለፈው ባለፈው ሳምንት በመቶዎች የሚቆጠሩ የምርጫ ማሽኖች በእሳት በመጋየታቸው ማቀረባቸው፣ የተነሳ ነው ተብሏል። መላ አሜሪካውያን ወታደሮች ከሶሪያ መውጣት ጀምረዋል የሚለው ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው ላይ ያስተላለፉት ያልተጠበቀ መልእክት እንዳሳሰባቸው የዩናይትድ ስቴትስ ተባባሪ የሆኑት የሶሪያ ኩርዶች ገልጸዋል። የአሜሪካ ወታደሮች በፍጥነት መውጣት ቱርክ በእነሱ ላይ ለመክፈት ለዛተችው ጥቃት ያጋልጠናል ብለዋል። የሶሪያው መሪ ባሻር አልአሳድ እያባበሏቸው ነው ያሉት ከእነሱ ጋር ሲተባበሩ የቆዩት አረብ ተዋጊዎችን ሊያርቅብን ይችላል የሚል ስጋትም አሰምተዋል። በሀገሮቻቸው በቤት ውስጥ ወይም ከወንጀለኛ ቡድኖች የሚደርስባቸውን ኃይል ተጠቃሚነት ሸሽተው ለሚሰደዱት ፍልሰተኞች ጥገኝነት ከሚነፍገው የትራምፕ አስተዳደር ፖሊሲ አብዛኛውን አንድ የፌዴራል ፍርድ ቤት ሰርዞታል። ባለፈው ወር አንዲት ሴት በቤት ውስጥ በደረሰባት የጉልበት በደል ምክንያት ተሰዳ ጥገኝነት በጠየቀችበት ወቅት የቀድሞ ጠቅላይ አቃቤ ሕግ ጄፍ በጉዳይ ውስጥ ገብተው ጥገኝነት እንዳታገኝ አድርገዋል። በቤት ውስጥና በወንጀለኛ ቡድኖች በሚፈጸምባቸው የኃይል ተጠቃሚነት በደል ምክንያት ጥገኝነት የሚጠይቁ ፍልሰተኞች እንዲነፈጋቸውም አዘው እንደነበር አይዘነጋም። በመጨረሻም ሁለት የሆንድራስ ተወላጅ ወጣት ፍልሰተኞችን ገድለዋል በሚል ተጠርጥረው ሶስት ሰዎች ሜክሲኮ ውስጥ ታስረዋል። ልጆቹ ባለፈው ቅዳሜ ቲዋና በተባለችው የድንበር ከተማ ሞተው ተገኝተዋል። አቃቢያ ሕግ ባወጡት መግለጫ መሰረት ሁለት ወንዶችና አንዲት ሴት በግድያ እና በሌሎች ክሶች ተጠርጥረው ተይዘዋል ተብሏል። አድማጮች፣ አጠር አጠር ያሉት የዕለቱ የጋቢና ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ከፕሮዳክሽን ወይም ከፕሮዲውሰራችን ሞቅቢል ያገሮ ያቢሮ ጋር በመሆን ፕሮግራማችንን አብረን ይዘን ቆያለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገር በአምቦ ዩኒቨርሲቲ በአማራና ኦሮሞ ተወላጆች መካከል ተፈጥሮ የነበረውን ግጭት ለማብረድ እና ተማሪዎቹን ለማስታረቅ የተለየ አካሄድ የተከተሉትን የዩኒቨርሲቲ ፕሬዚዳንት አስተያየት የያዘ ዘገባ ነው፣ የመጀመሪያውና ቀዳሚው ዘገባችን። በዚህ የእርቅ ስነስርዓት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ተገባብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከስቶ የነበረውን ግጭት ለማብረድ የተደረገው ጥረት እንዳስደሰታቸውም ተማሪዎቹ ገልጸዋል። አዲሱ የአምቦ ዘጋቢያችን ናኮር መልካ ተከታዩን ዘገባ ልኮልናል። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ባለፈው ሳምንት ታህሳስ 2 2011 ዓ.ም በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነስርዓት ላይ መልእክት ሲያስተላልፉ ስንሰማማና አንድ ስንሆን የማንችለው ነገር የለም እና አንድ ሆነን ሰላማችንን እንጠብቅ ብለዋል። ደስ የምለውን እንደዚህ እንደ ዛሬ አይነቱን ቀን መፍጠር ስንል በራሳችን እጅ ደስ የማይለውን ቀን እየፈጠን? ስለምንጎዳ እየተጎዳን ስላየው ነው። ስሜታ ወኛው ምክንያቱም እንኳን ግልጽ ያልሆነ ነገር ግልጽ ባልሆነ ምክንያት ስንጣላ ህዝቡ የፖለቲከኞች መሳሪያ ብቻ ይሆናል። ሌላ ምንም አይሆንም። ተጠቃሚ አሁን ፍትህ አይረጋገጥም። አንድነት ከሌለ ዲሞክራሲ አይኖርም፣ ፍትህ አይኖርም፣ ነፃነት አይኖርም። ከጎንደር የመጣው የዩኒቨርሲቲው ሶሻል ወርክ ተማሪ ስለመንሴው እንዲህ ይላል። ጸቡ በሁለቱም ክልሎች ተፈጥሯል። ተማሪዎች ኢሞሽናል በመሆን እንጂ ኤግዛክትሊ ኮዝ የመጣበትን አያውቁም። እናም ተማሪዎች ኮዙን እስካላወቁ ድረስ ያን ነገር መደረግ እንደሌለበት አብዱራህማን አልይ የአፋን ኦሮሞ ትምህርት ክፍል ተማሪ ነው። ያለፈው ሳምንት ክስተት ተማሪዎችን ለማጋጨት ያለመ ቢሆንም እኛ የዚህ እኩይ ዓላማ መጠቀሚያ መሆን የለብንም ይላል። የዩኒቨርሲቲ ተማሪዎች ወደፊት ማድረግ አለባቸው የሚለውንም ተናግረዋል።

ግጭቱ በትምህርት በኩል ባደረሰብን ጉዳት የትምህርት ጊዜያችንን አሳልፎብናል። መድረስ የነበረብን የትምህርት ክፍለ ጊዜ ላይ አልደረስንም። የሥነ ልቦናም የአካልም ጉዳት የደረሰባቸው አሉ። ተማሪዎች ለወደፊትም ቢሆን ትርጉም በሌለው ምክንያት ከመጋጨት ተቻችለውና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል። ግጭት ሲፈጠር ተጠቃሚ የሚሆኑ አካላት እንዳሉ ይታወቃል። እኛ ግን በመግባባትና በመተባበር ይህንን ለማስወገድ ተስማምተናል። ያለፈው ስህተት እንዳለ ሆኖ አንድነታችንን አጠናክረን እርስ በርሳችን ተናበን አስተማሪዎቻችንና ታላላቆቻችንን የሚነግሩንን ሰምተን ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን። በእርቅ ስነስርዓቱ ላይ ስትታደም አግኝተን ያነጋገርናት ከሐዋሳ የመጣች ተማሪ ግጭትን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች። በአምቦ ዩኒቨርሲቲ ከዚህም በፊት ግጭት ነበረ እና ይሄ ግጭት ሳይባባስ በፊት ተማሪዎች በመግባባትና እርቅን በመፍጠር ፍቅርንና በማንገስ አብሮ እየተማሩ ነው እና ይሄ ደግሞ ወደፊት ምን ያስመስል ያሳያል። መከባበርንና አብሮ በመኖር አብሮ አብሮ በመቻቻልን ትልቅ ያደረጋል ብዬ አስባለሁ። ፋይዳ ሰላምት ካሌለ መማር አይቻልም እና ያንን የመማርና ማስተማርን ሂደትን ለማሳደግ ግዴታ ሰላም መኖር አለበትና። የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀና በስነ ስርዓቱ ላይ ተገኝተው መልእክት ሲያስተላልፉ አይናቸው ለምን እንባ ቅሮ እንደነበርም ጠይቀናቸዋል ናቸዋል። ተማሪዎቻችን መካከል ግጭት ተፈጥሮ የተወሰኑ ተማሪዎች የቆሰሉበት አጋጣሚ ነበረ እና የዛሬ ሳምንት የደሙ ልጆችን በየሆስፒታል እያደረስን ነበረ፣ ሰቆቃ ነበረ። ዛሬ ግን ያ ቀን አልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለቱም ወገን ይህንን ህግ በጣም ያማሩ የሆነ ህግ ነው ያዘጋጁት። ሁሉም ተማሪ እንደዚህ አዳራሽ ሞልቶ ቁጭ ብሎ በሰላም ሲቀመጥ እኔ ራሴ ባይ መቆጣጠር አልቻልኩም። ያልኳቸው ምንድን ነው ያስለቀሰኝ ዛሬና የዛሬ ሳምንት በማወዳደር ነው። ዛሬ ሳምንት ምን ውስጥ ነበር? ዛሬ ደግሞ እንዲህ ውስጥ። ዛሬ በጣም ደስ የሚል ስሜት ውስጥ ነው ያለ ነው። የዛሬ ሳምንት ግን በጣም በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የፈጠርነው እኛው ራሳችን መሆኑ ያሳዝነኛል፣ የሚል መልእክት ነው ያስተላለፍኩትና ከፍተኛ ስሜት ውስጥ የገባው ሰው ያው ደስታ ነበረስ እርቅ ውስጥ ደግሞ በስታ ያለ ሌላ በዛ ምክንያት ነው የነበረው ማለት ነው። ፕሬዚዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ ፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል። አባት ነኝ። አንድ ዩኒቨርሲቲ ፕሬዚዳንት ስትሆን የልጆች አባት ነው አድርገህ የምትወስደው። እኔ በጣም የምወዳቸው ትንንሽ ሁለት ልጆች ያሉት እዚህ ግቢ ውስጥ ያሉት ተማሪዎችን በልጆቼ ነው የማያቸው። ከልጆች ያለ እያቸውም እና የሆነ ችግር ሲከሰት ልክ ለልጆች የሚያስቡን ያህል ነው የሚያስቡን። ወደ ሰው ካምፓስ ላይ የሆነው እዚሁ ካምፓስ በተደረገ ተማሪ ግጭት እዛ የተከሰተ ግጭት የለም በአካል። ነገር ግን ተማሪዎች የማራራቅ እንትን ነበረ። ይሄ በእኛ ካምፓስ የተከሰተውን ግጭት በሌላ ዩኒቨርሲቲ ተከስቶ በነበረው ግጭት ተከትሎ ነው። ፕሮግራሙን ስንጨርስ አስር የኦሮሞ ተማሪዎች፣ አስር የአማራ ተማሪዎች እንደውም አስር ከሌላ ብሄር ተማሪዎች በአንድነት ወደ ፊት ለፊት እንድወጡ ጠየኳቸው። እንዳልኳቸውም ወጡ። ከወጡ በኋላ ተቀላቅሎ እንድሰለፉ አደረግ። ከዛ ታዳሚዎቹም ከዚህ ተማሪዎች ውስጥ ማን ኦሮሞ እንደሆነ ማን አማራ እንደሆነ ማን ትግሬ፣ ጉራጌ፣ ሌላ ብሄር እንደሆነ ለየለኝ ብዬ ጠየኩ። ማንም ዝም አለ። ቀጥሎ ሁለተኛ ጥያቄ ጠየኳቸው። በዚህ ተማሪዎች መካከል አንድ ቻይናዊ ወይም ጀርመናዊ ቢቆ መለየት ያቅተናል ወይ፣ ቢያንስ ኢትዮጵያዊ አለመሆኑ መለየት ያቅተናል ወይ የሚል ጥያቄ ጠየኳቸው። ሁሉም በአንድ ተነ ለ ስለዚህ ይህ አልኳቸው፣ እኛ ኢትዮጵያውያን ያለን ልዩነት በጭንቅላታችን ውስጥ ያለው ልዩነት አልተጣጣመም። ስለዚህ አንድነታችን አጠናቅርም ለሀገራችን፣ ለዩኒቨርሲቲያችን፣ ብሎም ለዓለም ሰላም መስራት አለብን እና የሚል መልዕክት አስተላለፍኩላቸው ተማሪዎችም ያንን መልዕክት ሲያስተላልፍ ሁሉም ተቃቀፉ፣ ተለቃቀሱ እና ሁሉም በጋራ ወደ ምግብ ቤት ድን እኔም አብሬያቸው ይዜ ምግብ በላን እና ተለያየን። በዛ ስለተፈጸመ ሶሻል ሚዲያ ላይ እየተመላለሰ ያለው ተማሪዎች እርስ በርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ የትምህርት ጊዜያቸው እንዳይባክንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን አላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዚዳንቱ መክረዋል። የዩኒቨርሲቲ ተማሪ ተማሪዎች ምክንያት የኢትዮጵያ አንድነት ኢትዮጵያውያን ፍቅር እንጠነክርበት ነው መሆን ያለበት። የእኔ መልእክት ይሄው ነው። ሁሉም ሰው ይህን መልእክት ሰምቶ የግሉን የበኩሉን አስታውሶ ካደረገ ደግሞ አንድነታችን ይጠነግራል፣ አገራችንን ነገ ትበለጸጋለች የምል እምነት አለኝ። ለአሜሪካ ድምጽ ራዲዮ ናኮር መልካ ካምቦ ናኮረን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ የታወጀው የምህረት አዋጅ ጊዜ ገደቡ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌዴራል ጠቅላይ አቃቤ ህግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቅርቧል። የፌዴራል አቃቤ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኒ ለአሜሪካ ድምጽ እንዳስረዱት በውጭ የሚገኙ ኢትዮጵያውያንም በአካል መምጣት ሳያስፈልጋቸው ቅጽ መሙላትና ሰርተፍኬት መውሰድ ይችላሉ ብለዋል። አቶ ዝናቡን ያነጋገራቸው እስክንድር ፍሬው ነው። የአዋጁ ጊዜ ገደብ እንደተጠናቀቀም አብራርተዋል። ከዛው ይጀምራሉ። ምሬት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ወጣው። ሰው በዛ መሰረት አዋጁ ላይ የተቀመጠው አዋጁ ጊዜ ገደብ ስድስት ወር ያህል ነው የሚለው ና ኦልሞስት አሁን ስድስት ወሩ እያለቀ ያለበት ሁኔታ ነው ያለው ጥቂት ሳምንታት ብቻ ናቸው ስድስት ወሩ ከአንድ ወር ባልበለጠ ጊዜ ነው መቼ ያልቃል በትክክል በትክክል ጥር 13 ያልቃል ያው ኮምፕሊትሊ፣ ከዛ በኋላ ዋጋ የለውም አዋጁ፣ ምክንያቱም ሐምሌ 13 ኮታ 6 ወራን ስንቆጥር ጥር 13 ያልቃል። እንግዲህ አቶ ዝናቡ፣ ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት በመቶኛ ማስቀመጥ ይቻላል ወይ? ምን ያህሉ ሰው ተጠቀመበት? ምን ያህሉ አልተጠቀመበትም የነበረውን ሁኔታ እስቲ በቁጥር ያስረዱኝ። የተጠቀመውን እናውቃለን፣ እሱም በቁጥር ያው፣ አዋጁ ሲወጣ አዋጁ ያስቀመጣቸው የወንጀል ድርጊቶች አሉ። በዚያ ወንጀል ድርጊቶች ከዚህ በፊት ጉዳያቸው ተጣርቶም የፍርድ ውሳኔ አግኝቶ ማረሚያ ቤት ያሉ፣ የሚጠረጠሩ የሚፈለጉ ምርመራ መዝገብ ተከፍቶባቸው በፕሮሴስ ያሉት ተብሎ የተጠቀሱ ጉዳዮች አሉ። በተለይም ከግንቦት ሰላሳ በፊት በዚህኛው ወንጀል ድርጊቶች ውስጥ ተሳትፏል ተብሎ ያሉት አካላት በሙሉ የዚህ አዋጅ ተጠቃሚ እንዲሆኑ ነው አዋጁ ያስቀመጠው። ነገር ግን አሁን እስከ ዛሬው አሁን ስች ውይይት እስከምናደርግባት ደቂቃ ድረስ በእኛ ደረጃ እስከ ስምንት መቶ ሰው የሚሆን የአዋጁ ተጠቃሚ ሆኖ ሰርተፊኬት የወሰደበት ሁኔታ ነው። አለ ስንቱ አገር ውስጥ ሆነው ወሰዱ፣ ስንቶቹ በውጭ ባሉበት በተለያዩ የውጭ ሀገራት ሆነው በ ኢንተርኔት ሊሆን ይችላል። በተለያየ መንገድ የእናንተን ድረገጽ በመጎብኘት ወሰዱ። በዛም ይታወቃለን ይታወቃል። ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝቶ ያሉት ኦልሞስት ወደ 250 ዎቹ የዚህ ምህረት አዋጁ የሚያስቀምጠውን ሰርተፊኬት ወስዶ ከእስር የተለቀቁበት ሁኔታ ነው ያለው ማረሚያ ቤት ውስጥ ከዚህ ጋር ተያይዞ ምንም አይነት የታራሚዎች የለንም ማለት ነው። ሌላው እዙ ሀገር ውስጥ ሆኖ በተለያዩ ወንጀል ጉዳዮች ተከሶ ያሉት በአካልም ቀርቦ የወሰዱ አሉ። ወደ 317 ግለሰቦች እዚህ የሰርቲፊኬት የወሰዱበት እውነታ ነው አለም። በሌላ በኩል ደግሞ በተለይም የፖሊስ አካላት የሆኑት ወይም ሚሊተሪ በማረሚያ በተለያዩ ወንጀሮች ተከሶ ወደ ማረሚያ ቤት የነበሩ ወደ ምተው ስልሳ ሁለት የወሰዱበት ሁኔታ ነው አለው። በኩብለላ በመሳሰሉት የተከሰሱ ፖሊሶች ማለት ነው። አይ በኩብለላ በመሳሰሉት አይደለም። እነሱ ሌላ ዳታ ነው። አሁን ሌላ እሱኛው በእጅ የለም። ግን ማረሚያ ቤት የነበሩ ማረሚያ ቤት ያሉ በማረሚያ ቤት ውስጥ ሆነው ጉዳያቸው ሲከታተሉ የነበሩት አካላቶችን ብቻ ናቸው። የቅድሙ ስልሳ ሁለት ሌላ ውጭ ሀገር የወጡ ትውልደ ኢትዮጵያና ኢትዮጵ ኢትዮጵያንስ አሉ። ከዚህ ከወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳያቸው ሲጠራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ ሰባ አንድ ግለሰቦች አሉ። ኢንተርኔት በኢንተርኔት ያስቀመጥ ነው ገብተው ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅጾች አሉ። እሱም ሞልቶ የምሬት አዋጁን ሰርቲፊኬት እንዲወስዱ የተደረጉ ሰባ አንድ ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ አሁን እስካለን በሳት ድረስ ወደ ስምንት መቶ ሰው የዚህ የምሬት አዋጁ ሰርቲፊኬት የወሰደበት ሁኔታ ነው አለው። ያው እስከ መጨረሻው አቀነ ገደም ጭምር ይሄኛው ሰርተፍኬት የመስጠቱ ጉዳይ የሚቀጥል ነው የሚሆነው። ግምቶች አሏችሁ እናንተ? ለምሳሌ ምናልባት ይህን ያህል ሰው ነው ጉዳዩ፣ ይህን ያህል ኢትዮጵያውያንን ይመለከታል በሚል በቁጥር የያዛችሁት ነገር ነበረ? አቶ ዝናቡ፣ አክቹዋሊ ይህን ያህል ሰው ብለን ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱን ለቀናቸዋል። ቅድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰው በአዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስር ላያሉ ወይንም የፍርድ ውሳኔ ያላገኙም ስላሉ እነዚዎቹ በርካታዎች ናቸው የሚሆኑት ብሎ ታሰባል። ምክንያቱም የነበረን የፍትህ ስርዓቱ በጣም ስስተማቲኩ ስስተሙ ራሱ ደካማ ከመሆኑ ጋር ተያይዞ፣ ሁለተኛ ደግሞ የነበርንበት ሁኔታው በጣም አሚቼ ካለመሆን ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በሀይል በጉልበት መብታቸውን ለመመለስ የሚያደርጉ ጥረቶች አሉ። እነዛዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካቶች ይሆናሉ ተብሎ ይጠበቃል። ስለዚህ አዋጁ እነዛን በሙሉ ታሳቢ ያደረገ ነው። የሀገሪቱን የፖለቲካል ምህዳሩንም ለማስፋት እንዲያስችል ታሳቢ አድርጎ የወጣ በመሆኑ በርካቶች ቁጥር ሊኖሩ ይችላሉ ተብሎ ይታሰባል። በእኛ በኩል ግን መጥቶ የምህረት አዋጁ ይገባኛል ጉዳይ ይሄ ነው ብሎ ጉዳዩም በሚያስረዳው ቅጽና ማመልከቻ አቅርቦ ሰርተፍኬት የወሰዱ አካላት አሁን ባለን በእጃችን ስምንት መቶ ነው። ይሄ በፌዴራል ደረጃ ያለው ነው። ክልሎቹም በዚህ ረገድ አላቸው። በሌላ በኩል ደግሞ የሚሊተሪ መዋቅሩ አለ። የፌዴራል ፖሊስ መከላከያም፣ እነሱም ለብቻቸው ይኖራል። በአጠቃላይ አዋጁ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል ሰው ነው ዝርዝር በቁጥር ደረጃ የምንገልጸው ነው የሚሆነው። ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያ ከፌዴራል መንግስት መውሰድ እየቻለ ለምን ከክልሎች ይወስዳል? ጉዳዩ በተያዘበት ጉዳዩ ግለሰቡ ጉዳዩ በተያዘበት ሁኔታ ነው የሚያመለክተው። ይሄ የነከዝ እዚህ ጋር ነው ብሎ በዛ እንዲያመለክት ስለሚፈለግ ነው። በ97 ምርጫ ወቅት ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ትኩሳቶች ጋር በተያያዘ የክስ መዝገብ ተከፍቶባቸው ወይም ተከሰው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቤ ሕግ በፈለገው ጊዜ ሊያንቀሳቀሰው እንዲችል ሆኖ የተቋረጠ ማለት ነው ጉዳይ ያላቸዋሉ፣ እነዚህን ሁሉ ይመለከታቸዋል። ይህ እዚህ አዋጁ ላይ በቦልድ ላይ ያስቀመጠው ምንድነው ከግንቦት 30 በፊት ያሉት በተቀመጡት በአዋጁ በተቀመጠው ግንቦት ሁለት ሺህ አስር በፊት ወንጀል ተብሎ በተለዩት በተጠረጠሩት ወይም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው ምለው ሌላ የለያቸው ነገር የለም ማለት። ስለዚህ ክስ መዝገባቸው ተቋርጦ ነገር ግን አቃቤ ሕግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለው ጉዳዮች በሙሉ ያለባቸው ሰዎች ይመለከታቸዋል። አዎ፣ ኦልሬዲ አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በምል ተጠርጥሮ የሚፈለግ አለ። ሁለተኛ ደግሞ በምርመራ ላይ ያለ አለ። ሶስተኛ ደግሞ ወንጀል ክስ የተመሰረተበት ወይም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል። ክሳቸው የተቋረጠ የሚል አያስቀምጥም አዋጁ ላይ ተጠርጥሮ የሚፈለግ ነው። ኦልሬዲ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው ምህረት አዋጅ ባያወጣ ኖሮ የፍርድ ውሳኔ ያገኛል ከተገኘ ግለሰብ፣ ሁለተኛ ደግሞ በምርመራ ላይ ያለው መዝገቦች፣ ሶስተኛው ቅድም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህን ነው የሚያመላክተው ለማለት ፈልጌ ነው። አቶ ዘናቡ ለምሳሌ የክስ መዝገቡ ተቋርጧ አይባል። ነገር ግን የህግ ባለሙያዎች ሲናገሩ እንደምንሰማው አቃቤ ህግ ግን በፈለገ ጊዜ ሊያንቀሳቀሰው ይችላል። ሙሉ ምህረት አይደለም ይሄ የሚባል ነገር አለ። በተቋረጠ ክስ መዝገብ ላይ የሚያወራ ነገር አለ። አንድ ሰው ግን ካለመሙላት ቢሞላ ይሻላል አይፈለግም ብሎ ጽህፈት ቤታችሁ ያንን ማመልከቻ ላይቀበለው ይችላል። ግን ልፈለግም ላልፈለግም ይችል ይሆናል ብሎ በጥርጣሬ ውስጥ ያለ አንድ ኢትዮጵያዊ፣ በተለይ ከኢትዮጵያ ውጭ አለ፣ ምን ቢያረግ ትመክራላችሁ? እኛ የምንመክረው አክቹዋሊ በዚህ በአዋጁ ላይ የተቀመጡት የወንጀል ድርጊት ተብሎ የተለዩ ጉዳዮች አሉ። በዛ ውስጥ የተሳተፉ አካላት በጉዳያቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገር ሊወጣ ይችላል እነዛዎቹ ወይንም ደግሞ ይሄን ጉዳይ ፈጽም ያለው ክሱን አውቃለው ክስ ኦልሬዲ ክስ ተመስርቶበትም ሊሆን ይችላል። ስለመጠርጠሩም ደሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል ወይንም ደግሞ በሆነ አጋጣሚ ተይዞም ተፍቶም ሊሆን ይችላል ብሎ የሚያስባቸው ጉዳዮች ካሉ እኔ አድቫይዘር ማደርገው ይህኛው የምረት አዋጁ ከማለቁ በፊት ጊዜው ከመጠናቀቁ በፊት የሰርተፍኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው፣ ጥሩ ነው። እዚያ ውስጥ ከሌለ ምንም የሚገደድበት ምክንያት የለም። እኛ በርካቶችን መዘገባሉ፣ ግን እያጣረን እያጣረን ትክክለኞቹን ሰርተፊኬት እያዘጋጀን እየደወልን በኢሜይልም በማንኛውም ሁኔታ እያገኘ ናቸው። አለበለዛ ደግሞ ሰውም እየወከሉ እየወሰዱ ያሉበት ሁኔታ ነው አለው። ስለዚህ ክፍት ነው ነው ክፍቱን አዋጁ ከመጠናቀቁ በፊት ማንኛውም ዜጋ ይሄን እድል እንድጠቀም ነው በዚህ አጋጣሚ የምንገልጸው። እንዴት ይግቡ ወደ ድረገጻችሁ? ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያውያንና ትውልደ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል። ቅጽ አለ፣ የሚሞላ ቅጽ አለ። ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይግረጹልኝና በዛ በቃል ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይህን አፕሊኬሽን ሁሉም ሰው ማመልከቻ ቅጽ አለ፣ ማመልከቻ ቅጽ አለ፣ ድረገጻችን አለ። በድረገጻችን ውስጥ መግባት ይችላል። ይህም ዩ ኤፍኤጂ ወይም ፎግ ጎቭ ኢቲ በሚል ይገቡ ነ በቀላሉ እዚህ ውስጥ ገብቶ ከዛ ውስጥ ያለው ማመልከቻ ቅጾች አሉ በዛ ማመልከቻ ቅጽ ጉዳዮቻቸውን እንዲሞሉና እንዲልኩ ማድረግ ብቻ ነው የሚጠበቅባቸው። አልበለዚያ ደግሞ በአካል ቀርቦ ይሄን እንዲሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይሄን እንዲሞሉ ሀገር ውስጥ ያሉ ተወካዮቻቸው ሀገር ውስጥ ያሉ ተወካዮቻቸው ይሄን ማድረግ ይችላሉ። በጣም ቀላል ነው። አቶ ዝናቡት ሁኑ የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር፣ በጣም ነው አመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ። እስክንድርንና እንግዳውን በጣም እናመሰግናለን። እኛም ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ሰሞኑን በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ ና በጊዜው ቀጠሮ መዝገብ ላይ የሚገኙት የቀድሞ የሜቴክ ዳይሬክተር ጄኔራል ክንፈ ዳኘው ና ሌሎች ተጠርጣሪዎች ላይ አቃቢ ህግ የጠየቀው ተጨማሪ ምርመራ ጊዜ ተፈቅዶለታል። መለስካቸው አመሀ አጠር ያለ ሪፖርት አለው። የፌዴራል ፖሊስ መርማሪ ቡድን በሜቴክ የቀድሞ ዋና ዲሬክተር መጀር ጄኔራል ክንፈ ዳኘው ለጀመረው ምርመራ አሁንም 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበውን ማመልከቻ ፍርድ ቤቱ ተቀበለው። የፌዴራሉ ከፍተኛ ፍርድ ቤት ፖሊስ ለምርመራ ተጨማሪ ጊዜ እንዲሰጠው ሲያመለክት ባለፈው ቀጠሮ በተፈቀደለት የ14 ቀን የምርመራ ጊዜ ያከናወናቸውን ስራዎች እንዲዘረዝር፣ የቀሩትንም ስራዎች እንዲያሳይ ጠይቋል። በዚሁ መሠረት አከናውኛቸዋለሁ ያላቸውን ከመርከብና ከአይሮፕላን ግዢ እስከ ሕዳሴው ግድብ ግንባታ ግዢና የቁርጥ ሥራ ውሎች እንዲሁም አፈጻጸም ድረስ ያሉትን ጉድለቶችና የጥርጣሬ መነሻዎች ናቸው ያላቸውን ዘርዝሯል። በዚህ ረገድ የቀሩ ሥራዎች ያላቸውንም ለፍርድ ቤቱ አስረድተዋል። የተጠርጣሪ ጠበቆች ፖሊስ ያቀረባቸው ዝርዝሮች ግልጽነት እንደሚጎድላቸው፣ የጥርጣሬ መነሻዎችም ሊሆኑ እንደማይችሉ ተከራክረዋል። ከዚህም ባሻገር ፖሊስ በየጊዜው ተደጋጋሚና ተመሳሳይ ምክንያቶች እያቀረበ ተጨማሪ የምርመራ ጊዜ እየጠየቀ እንደሆነ በማስረዳት ፍርድ ቤቱ የፖሊስን ጥያቄ ውድቅ እንዲያደርግ ማስረጃ ካለው ክስ እንዲመሰረት፣ ያ ካልሆነ በየጊዜው አዲስ ግኝት አለኝ እያለ ተጠርጣሪውን በስር ማቆየት የሕግ አግባብ የለውም ሲሉ ተከራክረዋል። ፍርድ ቤቱ ግራቀኙን ክርክር ከመረመረ በኋላ የተጠርጣሪ ጠበቆችን ክርክር ውድቅ አድርጎ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ ሰጥተዋል። በብሔራዊ መረጃና ደህንነት አገልግሎት የቀድሞ የጸረ ሽብር ግብረ ኃይል መምሪያ ኃላፊ በአቶ ተስፋዬ ኡርጌ ላይም በተመሳሳይ ሁኔታ ፍርድ ቤቱ ለፖሊስ ተጨማሪ የ14 ቀን የምርመራ ጊዜ ፈቅዷል። በዚሁ መሠረት ፍርድ ቤቱ ሁለቱንም መዝገቦች ለታሳሳይ ሁለት ቀን 2011 ዓ ም ቀጥረዋል። አቶ ተስፋዬ ኡርጌን ፖሊስ በከባድ የሰብአዊ መብቶች ጥሰት ወንጀልና ምንጩ ባልታወቀ ሀብት በማካበት እንደ ጠረጠራቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃል። አደረሰን የፍርድ ቤት ዘገባ እናመሰግናለን። አድማጮች፣ እንግዲህ በጋቢና ቪኦኤ ላይ አስተያየት ካላችሁ በጋቢና ቪኦኤ የወጣቶች ፕሮግራም ላይ እንዲቀርብ የምትፈልጉት የወጣቶችን ህይወት የሚዳስስ ለወጣቶች ህይወት ለውጥ ማምጣት ይችላል ብላችሁ የምታስቡትን ሀሳብ፣ በተጨማሪም ደግሞ የኔ ህይወት ለሌሎች ወጣቶች ማስተማሪያ ይሆናል የኔ ህይወት በጋቢና ቪኦኤ ላይ ቢቀርብ ሌሎች ወጣቶች ይማሩበታል። እኔ ያለፍኩበትን መንገድ እንዳያልፉ ወይም እኔ ያለፍኩበትን መንገድ እንዲያልፉ ፈልጋለሁ የምትሉ ወጣቶች በ ኢሜይላችን ላይ ሆርን አት ቪኦኤ ኒውስ ዶት ኮም ላይ፣ እንደዚሁም ደግሞ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ገጻችንም ሀሽታግ ጋቢና ቪኦኤ ብላችሁ አስተያየቶቻችሁን፣ አድራሻዎቻችሁን ብትልኩልን መልሰን፣ እንደውላችኋለን፣ እናገኛችኋለን። ጋቢና ቪኦኤ ለወጣቶች የተዘጋጀ የወጣቶች ድምጽ የሚሆን ፕሮግራም ነው እና ተሳተፉ። እኛም በእኛ በኩል አዳዲስ ፕሮግራሞችን ይዘን ወደ እናንተ እንመጣለን። እስቲ ከመሰነባበታችን በፊት አንድ ሙዚቃን ጋብዛችሁ ትዝታ ነው፣ በዛወርቅ አስፋው ናት። ወደ ሙዚቃው anta antgankemetatb kinayemesrakem ዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። እንደ ቀደም ሲል እንደጠቀስኩት አስተያየቶቻችሁን በፌስቡክ አት ማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪ ወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ሞቅቤል ያበሮ ነበረ። የስርጭት ማሀንዲሱም ከርቲስ ባይህም አብሮን ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።

Jimmy, Jimmy, Jimmy, Jimmy, Jimmy, Jimmy, Jimmy,